የኢህአዴግ የስራ አስፈጻሚ ኮሚቴ ባወጣው መግለጫ ዲሞክራሲያዊው የመድብለ ፓርቲ ስርዓቱ ይበልጥ እንዲጎለብት በሰላማዊ መንገድ ለመታገል ከወሰኑ ማናቸውም የፖለቲካ ፓርቲዎች ጋር ውይይት ክርክርና ድርድር ለማድረግ ዝግጁ ነኝ ማለቱ ተዘግቧል። በዚህ ዙሪያ የተወሰኑ የፖለቲካ ፓርቲ አመራር አባላትን አነጋግረናል። አቶ ልደቱ አያሌው የኢዴፓ ብሔራዊ ምክር ቤት አባል፣ መጀመሪያ መሆን ያለበት አገራችን ወደዚህ አይነቱ የፖለቲካ ክራይሲስ ለመንገባ በሚለው ላይ ውይይትና ድርድር ያስፈልጋል። ከፖለቲካ ፓርቲዎች ጋራ፣ ከተለያዩ የህብረተሰብ ክፍሎች ጋር፣ ከህዝቡም ጋራ መጀመሪያ መወያየትና መተማመን ያስፈልጋል። እዛ ትምምን ላይ ከተደረሰ በኋላ ነው መፍትሄ ውስጥ ምንድን ነው የሚለው ላይ መወያየትና መደራደር የሚቻለው። አሁን ግን ኢህአዴግ እየሄደበት ያለው መንገድ የችግሩንም ምንጭ እኔ አውቀዋለሁ፣ የችግሩንም መፍትሄ እኔ አውቀዋለሁ ብሎ ከተመደመ በኋላ ከዛ በኋላ በአፈጻጸም ጉዳይ ላይ ከሌሎች ጋራ የስሙላ ድርድርና ውይይት አድርጋለሁ የሚልበት ሁኔታ ነው እየታየ ያለው። ስለዚህ አንደኛ የችግሩ ምንጭ በአግባቡ እስካሁን አልተዳሰሰም፣ መፍትሄውን በአግባቡ አልተቀመጠም። መሰረታዊ ችግሩ የፖለቲካ ችግር ሆኖ እያለ ኢህአዴግ አሁንም እያጠነጠነ ያለው በመልካም አስተዳደር ጉዳዮች፣ በሙስና ጉዳዮች እና በኢኮኖሚያዊ ጉዳዮች ላይ ነው። መሰረታዊ የችግሩ ምንጭ ግን ፖለቲካዊ ነው። ስለዚህ መፍትሄውም የሚሆነው በዋናነት ፖለቲካዊ መፍትሄ ነው። ስለዚህ በዚህ ደረጃ ግምገማ ላይ እንዳልደረሰ በየዕለቱ በቴሌቪዥን በሬዲዮ፣ በሚናገረው ነገር እያየን ነው። ስለዚህ ይህን ማለቱ መጥፎ አይደለም። በተግባር ይህን ነገር ከልብ የሀገሪቱን ችግሮች ፈቶ ወደፊት ለመራመድ ምን ያህል ይጓዝበታል የሚለው ነገ ከነገ ወዲያ የምናየው ይሆናል። አዳነ ጥላሁን እባላለሁ። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ ነኝ። ኢህአዴግ ያው ጥልቅ ተሀድሶ አካሂዶ እና ራሱን ፈትሾ ከተቃዋሚዎች ጋር ድርድር ለማካሄድ በሩን ከፍታለሁ ካለ በመሰረታዊ ሀሳቢ ላይ እኛ ቅሬታ የለንም። ለመደራደሩ እንደ ፓርቲ ስናየው ግን በትክክል ከልብ በመነጨ ደረጃ ላይ ኢህአዴግ ይህን ያደርጋለው የሚል ጥርጣሬ አለን። በመጀመሪያ ደረጃ ላይ ጥልቅ ተሀድሶ የሚባለውም አሁን ለእኛ ግልጽ አይደለም። እኔ ጥልቅ ተሀድሶ ማለት ግለሰቦችን በግለሰብ መቀየር ካልሆነ በስተቀር ኢህአዴግ በተጨባጭ አሁን ያሳየው መሻሻል የለም። እንደውም ይባስ ብሎ አሁን ስራቱም ማሳደዱም የመሳሰለውም አሁን በተለያዩ ቦታዎች ላይ እንደውም በቀጠለበት ሁኔታ ላይ እንዴት ያለ ጥልቅ ተሃድሶ ተካሂዶ የህዝብን ጥያቄ ለመመለስ የተደረገው እንትን እኔ አይታየኝም። ምናልባት በማስ ሚዲያ እና በመሳሰለ ሁኔታ ከምንሰማው በስተቀር በተጨባጭ በመሬት ላይ ይህ አይታይም። ከመሰረታዊነት ችግሩ ፈች በሆነ አካሄድ ድርድር አካሄዳለ ከተቃዋሚዎች ጋር ካለ እኛ ለመደራደር ዝግጁ ነን፣ ምን ችግር የለብንም። ጥሩ ጅምር ነው። ይህም ካደረገ ነብስ አውቀዋል፣ ራሳቸውን ፈትሸዋል ማለት ነው። ዞሮ ዞሮ ግን በትክክል ያው ራሱን በፖለቲካ ሂደት ለማስበለጥ የሚወስደው ብልጣ አካሄድ ካልሆነ በስተቀር ሙሉ በሙሉ እኔ ከልብ የሆነ ድርድር ያካሄዳል የሚል አመኔታ የለንም። ከአካሄደ ግጥ ሰየው ነው እንፈልገዋለን። የኢራፓ ማለትም የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮም ተከታዩን ብለዋል። የትግል ውጤት ነው። የመጀመሪያ ደረጃ ለዚህ ያበቃው የሰላማዊ ትግል ውጤት ነው። በመጀመሪያ ደረጃ የሕዝባችን ገንፍሎ የወጣው የሰላማዊ ትግል ውጤት ነው። ከዚህ በመነሳት አሁንም በሰላማዊ ትግል ውስጥ የሚያምን ወገን ሁሉ ተቋሚም ሆነ ከሌሎች ኅብረተሰብ ክፍሎች በዚህ የምንቀጥል ከሆነ ከዚህም በላይ ይልቅ እስከ መንግስት ስርዓትና እስከ ፖሊሲው መቀየር መለውጥ መሰታዊ ችግሮች የሚቀረፉበትን ስርዓቱን፣ እንደ ስርዓት ፖሊሲን፣ እንደ ፖሊሲ ወይ እስከሚቀየርበት ሰላማዊ ትግሉ ተጠናክሮ እንዲቀጥል። ይሄ አጽሩ ይህንን እንደ ዜና የሰማነው አብሮ ለመስራት አብሮ ለመከራከር የመንግስትን ሚዲያ የሌሎችን ሚዲያ አብሮ በነፃነትና በግልጽነት በኢትዮጵያ በማናቸውም ሀገራዊና ህዝብ አጀንዳ ላይ ለመደራደር ለመነጋገር መንግስት ይህን ቁርጠኛነት ካሳየ የምንፈልገው የትግላችንን ሀምሳ በመቶ ተመልሷል ልን እንችላለን። ሀምሳ በመቶ ለድሮች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም